ከምስራቅና ከምዕራብ ጉጂ ዞኖች የተፈናቀሉ የጌዴዮ ብሔረሰብ ተወላጆች ለተለያዩ በሽታዎችና ለምግብ እጥረት መጋለጣቸውን እየተናገሩ ነው። አጣዳፊ ተቅማጥና ማጅራት ገትርን የመሳሰሉ ወረርሽኝ አስከታይ ችግሮች በመጠለያ ጣቢያዎች ውስጥ መታየታቸውን እዚያው ያሉ የአካባቢው የጤና ባለሙያዎች ገልጸዋል። በመጠለያ ጣቢያዎች ተከሰቱ ባሏቸው ሕመሞች የሞቱ ሰዎች መኖራቸውንም ባለሙያዎቹ ተናግረዋል። ዓለም አቀፉ ድንበር የለሽ ሐኪሞች ቡድን ትላንት ባወጣው መግለጫ ከፍተኛ የምግብ እጥረት መኖሩን ገልጾ ዜጎች ለከፋ ወረርሽኝ ሊጋለጡ እንደሚችሉ አስጠንቅቋል። ቡድኑ የተፈናቀሉ ዜጎች ለከፋ ችግር መጋለጣቸውን ጠቅሶ ሰብአዊ ድጋፍ ሰጪ ድርጅቶች እንዲረባረቡና እርዳታውን እንዲያሳድጉ ጥሪ አቅርቧል። የክልሉ ጤና ቢሮ ለቪኦኤ በሰጠው መግለጫ ደግሞ ወረርሽኝ ተከስቷል መባሉን አስተባብሎ ታመው ሆስፒታል የገቡ ሰዎች ተመርምረው ከተጠቀሱት በሽታዎች ነፃ መሆናቸው ተረጋግጧል ብሏል። ዮናታን ዘብዴዎስ ከሐዋሳ ተጨማሪ ዘገባ ልኳል። ስማቸው እንዲገለጽ ያልፈለጉ በገደብ ወረዳ ከሚገኙ መጠለያ ጣቢያዎች በአንድ ውስጥ የሚገኙ ተፈናቃይ የሚሰጣቸው የዕለት ምግብ በቂ ያለመሆኑ ጠቅሰው ከረሃቡ ይልቅ አሁን ለተለያዩ በሽታዎች እንደተጋለጡ ተናግረዋል። ምንም አናገኝም። ልጆቹም አሁን በነፍስ ናቸው። በዛ ምንም የላቸው የምግብ ማጣት ላይ እናት የምን አምጥታ ታጥባ የምትበላ ነገር የለ የምጠጣ ነገር የለ ምንም አናገኘ። ያ ከሱ ጥረት ነው። ሰው እየሞተ ትልልቆቹም እየሞቱ ነው። ከአንድ ሳምንት ወዲህ ያለንበት ሁኔታ አስከፊ ነው ብሏል። ዝናብ የጣለ በመሆኑም ተስፋ የሚያስቆርጡ ነገሮች እየገጠሙን ነው በማለት ተናግሯል። ልጆቻቸው በሳል፣ ከፍተኛ ትኩሳት፣ ትውከትና ተቅማት ታመሙባቸውን እንዳሳከሟቸው ገልጾ ሆኖም ግን ተመልሶ እንደሚታመሙ ተናግሯል። የእሳቸው ብቻ ሳይሆን በርካታ ሕጻናት ወላድ እናቶችና እርጉ ሴቶችም በአንዳንድ በሽታ የተያዙ መሆናቸውን ጠቁመዋል። ለተፈናቀሉ ዜጎች የህክምና አገልግሎት እየሰጠ የሚገኘው የጤና ባለሙያ መረጃ እንዳያወጡ ማስጠንቀቂያ ስለተሰጣቸው ቅድማቸው እንዳይገለጥ ጠይቀውኝ የወረርሽኝ በሽታዎች ታይቷል ብሏል። በሁሉ የተከሰተው ወረርሽኝ ተቅማጥና የማጅራት ገትር በሽታ መሆናቸውን እንዲሁም አተት መከሰቱ ተረጋግጦ በቂ ዝግጅት የተደረገ ቢሆንም እንዲገለጽ አልተፈለገም ነው ያለው። ኤ ደብሊው ዲ ፍርድ ተደርጓል ና ፊዚሺያኖች እንትን ብሏል ግን ፖለቲከኞች ይሄ ነገር ድጋሚ እንዳታወሩ፣ ዛሬ በቲትና መሳይ ማስጠንቀቂያ ታችንም አንድ ላይ ሰብስቦ እንዳይነገር ነው አያውሩት ና አሁ ተከስቷል፣ ዳግኖሲስም እንዳናደርግ፣ እንዳይነገርም ነገርም እንዳናወራ ምናምን ነው እንግዲህ ዛሬ እንትን አሉ ማለት ነው። በጣም እየተባባት ምንም አይነት ለውጥ የለም በዛ ስፋት ላይ ማለት ነው። የተፈናቀሉ ዜጎች ያሉበት መጠለያ ጣቢያዎች ለበሽታ አጋላጭ መሆናቸውም ጠቁሞ፣ የምግብ ውጥረት ችግር ቢኖርም ከመጀመሪያው አሁን ለውጥ መኖሩን ተናግሯል። በመጠለያ ጣቢያዎች ተከሰቱ ባላቸው የወረርሽኝ በሽታዎች የ የሞቱ ሰዎች ስለመኖራቸውም ተናግሯል። በተለያዩ ሳይቶች እንግዲህ የተከሰቱ ናቸው። አሁን ሪፈር ተደርጎ ያው በየሳይቱ ማናጅ ማድረግ ስለማይቻል እንደ አይነት ኬቶች ደግሞ ሆስፒታል አድሜት ሆነው ነው ማናጅ የሚደረጉት በፊዚሽያን ፎሎ አፕ ስለሚያስፈልጋቸው እና ሁሉም እዛ ናቸው፣ ሆስፒታል ናቸው። ገደብ ሆስፒታል ይገኛል። የገዲኦ ዞን ጤና መምሪያ ኃላፊ መረጃ እንዲሰጡን የእጅ ስልካቸው ላይ ብንደውልም በስልክ መረጃ አልሰጥም ብለዋል። የክልሉ ጤና ቢሮ ጥና ጤና ንክ ድንገተኛ አደጋ ቁጥጥርና ምላሽ ስርዓት አስተባባሪ ተወካይ አቶ አባቴ አዶሳ በበኩላቸው ተፈናቃዮች ባሉባቸው አካባቢዎች የተፈጠሩ የወረርሽኝ በሽታዎች የለም ብለዋል። ታመው ሆስፒታል የገቡት ታካሚዎችም ተመርምረው ነፃ መሆናቸው ተረጋግጧል ያሉት አቶ አባቴ የምግብ ጥረት ችግር ግን ሊኖር ይችላል ብሏል። ነው እዚያ አካባቢ ያሉ የህክምና ባለሙያዎች ግን አለ፣ የሞቱም አሉ፣ በዚህ ምክንያት ይላሉ። በሌላ በኩል ድንበር የለሽ የዓለም አቀፍ ነፃ ሐኪሞች ቡድን ኤም ኤስ ኤፍ ትላንት ባወጣው መግለጫ የዜጎች መፈናቀል ያስከተለው ቀውስ ለከፍተኛ የምግብ እጥረት እንዳጋለጣቸው ገልጦ ባለፉት ሁለት ሳምንታት ብቻ እድሜያቸው ከአምስት በታች የሆኑ ሁለት መቶ አምስት ህጻናት ለበሽታ ተጋልጠው መታከማቸውን እንዲሁም ሀምሳ አምስት ጨቅላ ህጻናት መታየታቸውን አስታውቋል። በምግብ እጥረት በሽታ የሚሰቃዩ እርጉዝ ሴቶች መኖራቸውን የገለጸው የሐኪሞች ቡድን መግለጫ ዓለም አቀፍ ረድኤት ድርጅቶች በስቃይ ላይ የሚገኙ በመቶ ሺዎች ለሚቆጠሩ ዜጎች ሰብአዊ ድጋፍ እንዲያደርጉና በማድረግ ላይ የሚገኙት ደግሞ ድጋፋቸውን እንዲያሳድጉ ጥሪ አቅርበዋል። ቡድኑ ከምግብ እጥረት በተጨማሪ ዜጎች በንጹህ የመጡ ሀይጦት እንደሚቸገሩና በአስቸጋሪ ሁኔታ ውስጥ እንደሚኖሩ አረጋግጧል። በገደብ ወረዳ የጥላይ ጣቢያዎች ውስጥ የሚገኙ እድሜያቸው ከአምስት ዓመታታቸውን ህጻናትን ለይቻ ያለው የሚለው የሐኪሞች ቡድን ሪፖርት ህጻናቶቹ የገጠማቸው የምግብ እጥረት በዓለም አቀፍ ደረጃ አስከፊ ከሚባለው በላይ ነው ብሏል። በመሆኑም አስቸኳይ ምላሽ ያሻቸዋል ነው ያለው። በአካባቢው ያለው የህክምና ቁሳቁስ ያረጁና ያፈጁ በመሆናቸው የተሻለ ህክምና ለመስጠት አዳጋች ነው ብሏል። መግለጫው በምጥላይ ጣቢያዎች ያለውን ችግር ይበልጥ አስቸጋሪ የሚያደርገው በምግብ እጥረት የተጎዱ ህጻናት ወደ ህክምና ጣቢያ የሚመጡት ከረፈደ ወይም በጣም ከተጎዱ በኋላ መሆኑን የጠቀሰው ደግሞ በስፍራ የሚገኙት የሀኪሞቹ ቡድን መሪ ማርኩስ ቦይንግ ነው። የአካባቢው የጤና ኃላፊዎች ከሳምንት በፊት በሺዎች የሚቆጠሩ ተፈናቃዮች በተቅማጥ በሽታ እንደተጠቁ ሪፖርት ማድረጉን ጠቁመው ዜጎች በከፋ የወረርሽን በሽታ ሊጠቁ እንደሚችሉ አስታውቀዋል። ችግሩን በአጭሩ ለመፍታት የአካባቢውን ንጽህና መጠበቅ፣ ውሃ ማቅረብና በቂ ሽንት ቤቶችን ማዘጋጀት እንደሚያስፈልግ አሳስቧል መግለጫው የህክምና አገልግሎት መስጠትና ሰብአዊ ድጋፍ ማቅረብ ዘላቂ መፍትሄ እንደማይሆን የገለጸው በኢትዮጵያ የቡድኑ ኃላፊ መሐመድ ሞርሽድ፣ ዜጎች ወደ ቀያቸው እንዲመለሱ ሁለንተናው ውጥረት ከዞኖች እስከ ሀገሪቱ መንግስት ድረስ መደረግ አለበት ብለዋል። ከዚህ ጋር በተያያዘም ተፈናቃዮች ባለባቸው አካባቢዎች ውሃ ወለደ በሽታ የመከሰት እድሉ ሰፊ በመሆኑ ከወዲሁ ጥንቃቄ ሊደረግ እንደሚገባ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ማሳሰቡን ከሶስት ቀናት በፊት የኢትዮጵያ ዜና አገልግሎት መዘገቡ ይታወሳል። አሁንም በገዶ ዞን ከምስራቅና ምዕራብ ጎጂ ተፈናቅለው የመጡ ዜጎች በመጠለያ ጣቢያዎች በአስቸጋሪ ሁኔታ ውስጥ ይገኛሉ። ለአሜሪካ ድምጽ ራዲዮ፣ ዮናታን ዘብዲዮስ 阿华心。<Awesome. S 2>